ማንግስታቸው ለእኔ ለትግራዋይ ለትግራይ ህዝብ የተነሳበትን ዓላማ ያሳካበት ነው ብዬ አስባለሁ። ከመጀመሪያውም ጦርነት አንፈልግም ተብሎ ነበረ። የለም በጦርነት እናንበረክተሃለን ብሎ የመጣውን ኃይል አሸንፎ ገፍቶ ስላወጣው ለትግራይ ህዝብ ትልቅ እንድምታ አለው። ከአሁን በፊት እንደዚህ አይነቱ ጉራ እና እንደዚህ አይነቱ አናለብኝነት ወይም ኢንቪንሲቢሊቲ ለትግራይ ህዝብ ያመጣውን አይተናል። ለቲ ፒ ኤል ኤፍ ያመጣውን አይተናል። ምንድን ያገኙት ከዚህ ጦርነት? ወልቃይ ከእጃቸው ወጣ፣ ራያ ከእጃቸው ወጣ፣ 80 ፐርሰንት መሳሪያ ከእጃቸው ወጣ። ለስምንት ወር ከድንጋይ ድንጋይ እየዘለሉ ሲኖሩ ነበር መሪዎቻቸው። ስለዚህ ይሄንን መገንዘብ ለኢትዮጵያ ብቻ ሳይሆን ለትግራይ ህዝብም ለትግራይ አመራርም በጣም አስፈላጊ ነው። ትግራይ በተለይ ከኤርትራ ጋር የነበረው መነሻ የሆነው ምክንያት የታላቋ ትግራይ እሱ ከኤርትራ ጋር የኤርትራን ሉዓላዊነት ለመቀነስና ለመጨፍለቅ የሚደረግ ነው ብሎ ማሰብ እና እነዚህ ነገሮች ቀላሉ ይመስላለት፣ መጨረሻ ላይ እንቅፋት የሚሆኑ ናቸው። ለሰላማዊ መፍትሄ በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች ጨምሮ ለግጭቱ ዘላቂ ልባትና የሰላም እድል እንዲሁም አብሮ የመኖር ዕጣን አስመልክቶ በሶስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሶስት ወገኖች በየሴናቸው የሚነሱ ጭብጦችንም በየሰራ ይፈትሻል። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ እና ዶክተር በርህ ሀብተ ጊዮርጊስ ኤርትራዊ ለረጅም ጊዜ በዩኒቨርሲቲ መምህርነት ያገለገሉ ከአትላንታ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የፕሮግራሙን ሙሉ ፍሬ ነገር ለመከታተል በሚያስችል መልኩ የክርትሮን ክብደት ምክንያት መሰረት በማድረግ ሁለት ማስታወሻዎች በማስቀደም ያሰማናል። እንግዶች ቼ ሶስታችሁንም በድጋሚ አመሰግናለሁ። ለሁለተኛ ዙር ክርክር በወራት ውስጥ ተመልሳችሁ ተገናኝታችኋል። የምትከራከሩበት ጉዳይ የኢትዮጵያና የኤርትራ የአካባቢውንም ሁኔታ የሚመለከቱ ጉዳዮች ናቸው። ወደ ዋናው ፍሬ ነገር ከመግባቴ በፊት ሁለት ማስታወሻዎች አስቀድማለሁ። የምትከራከሩበትን ጉዳይ ክብደት የምትነጋገሩበትንም ጉዳይ ትልቅነትና አሳሳቢነት የሚመጥን በረጋ መንፈስ የሚካሄድ ከቁጣው ይልቅ ግራና ቀኝ የምታረሷቸው ነጥቦች ወይም ጭብጦች በአካባቢው የተሻለ ሁኔታ እንዲፈጠር በሚያግዙ ፍሬ ነገሮች ላይ ያተኮሩ እንደሚሆን አምናለሁ። ሁለተኛው ማሳሰቢያዬ ለሚቀርቡላችሁ ጥያቄዎች መከራከሪያዎቻችሁን ለማቅረብ የምትወስዱትን የጊዜ ገደብ ይመለከታል። ይህን ማሳሰቢያዬን ከልብ እንድትወስዱልኝ ይፈልጋለሁ። ብዙ ጠቃሚ ሀሳቦችን እንደምታነሱ ተስፋ አደርጋለሁ። በወቅታዊ ጉዳዮች እንጀምራለን። በአጭር ጊዜ ውስጥ የሚለዋወጥ ሁኔታ ነው በአካባቢው የሚታየው። በየዕለቱ ያለውን ሁኔታ እንደሚከታተል ሰው ግራና ቀኝ የታዩ ሁለት አንኳር ጉዳዮችን ልውሰድና የተናጠል የተኩስ አቁሙን ውሳኔ ጨምሮ በአንድ በኩል የኢትዮጵያ ሰራዊት ከትግራይ እንዲወጣ የተወሰደው ውሳኔ በሌላ በኩል ደግሞ የህወሓት ኃይሎች ትግራይ የገቡበትን ሁኔታ አስመልክቶ እንደምታውቁት ግራና ቀኝ ውዝግቦቹ ቀጥለዋል። ከውዝግቦቹ ባሻገር ግን የተወሰደው እርምጃ ምን አንድምታ አለው? ምንድን ነው ውጤቱ የሚለውን እንመለከታለን። የኤርትራ ጦርስ ከአካባቢው መውጣቱ ምን ትርጉም አለው? እስኪ ባጭር ባጭሩ እናንተ እስከተረዳችሁት ድረስ እነኚህ ሂደቶች ምን ትርጉም አላቸው? ከሩቅ ልጀምር። አቶ ዮሐንስ ቅድሚያ አድል አመሰግናለሁ። አሉላ፣ ዶክተር በርሄም ዶክተር ዮናስም መልሰን ስለተገናኘን ያነሳቸው ነገሮች ላይ እንድምታቸው ለእኔ ለትግራይ ለትግራዋይ ለትግራይ ህዝብ የተነሳበትን አላማ ያሳካበት ነው ብዬ አስባለሁ። ከመጀመሪያውም ጦርነት አንፈልግም ተብሎ ነበረ የለም በጦርነትና እናንበረክካለን ብሎ የመጣውን ኃይል አሸንፎ ገርሶ ስላወጣው ለትግራይ ህዝብ ትልቅ እንድምታ አለው። በአንጻሩ ግን በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለመደው ማስተባበያ የሚመስል ግን ደግሞ በውሸት የተሞላ ነገር አስቀምጠዋል። አስበንበት የስሙና ጊዜ ለመስጠት ትግራይ ለመጥቀም ብሏል ሲሰራ ከነበረው ነገር ጋር አብሮ የማይሄድ ነገር ነው እየተደረገውና ትክክል አይደለም። እሱ ኤርትራን በተመለከተ ተመሳሳይ ነው። እነሱም ተጋብዘው ገብተው ትግራይ ላይ በጣም ከፍተኛ የሆነ በደል ፈጽመዋል። ገፍተን እናወጣቸዋለን እንደተባለው አብዛኛው እየተገፋ ወጥቷል። አንዳንድ ቦታ ላይ ግን አሁንም የኤርትራ ኃይል አለ። ለምሳሌ በምስራቅ አይጋ አካባቢ በምዕራብ እንደዚሁ ከተቀረው የብልጽግና ሰራዊት እና የአማራ ኃይል ጋር በመሆን ሁመራ አካባቢ አንዳንድ አካባቢዎች አሁንም የኤርትራ ኃይል አለና አሁንም ትግራይ ሳይወድ የትግራይ ህዝብ ሳይቀበለው በመሬቱ ላይ የጠላት ኃይል እንዳለ መውሰድ እንችላለን እና በአንስራውን ይህንን ነው ማለት የምችለው። መልካም ዶክተር ዮናስ የእርስዎን ወድሉ እሺ፣ በመጀመሪያ አሁን አንድ ከተባለው ነገር ውስጥ ጦርነት አንፈልግም እያልን ተገደን ገብተን ነበር የሚለው አባባል ትንሽ ከእውነት የራቀ ነው። ህወሀት እንደነበረ ጦርነቱን የጀመረው ራሳቸው አምነዋል። ኢንተርናሽናል ድርጅቶችም መንግስታትም ብለውታል እንደነዚህ አይነቶቹ ነገሮች ለእውነት ያለንን አክብሮት ማሳየት ያለብን ይመስለኛል፣ እዚህ ክርክር ላይ። በሁለተኛ ደረጃ እኛ እንግዲህ ሁላችንም ውጭ ነው ያለ ነው። በኢትዮጵያ መንግስት በኩል ትላንት ተደርጎ የወጣንበት ነው የሚል አመለካከት ነው የተሰጠን፣ በህወሀት በኩል ደግሞ በጦርነት አሸንፈናቸውን የወጣ ነው የሚል ነው። ሆኖም ግን የኢትዮጵያ መሳሪያዎችን ሁሉ ማውጣት መቻሉ በተለይ ከባድ መሳሪያዎችን፣ ታንኮችን የመሳሰሉትን ነገር በሞላ ከትግራይ ውስጥ ማውጣት መቻሉ ትግራይ በጦርነት ቢያሸንፍ ኖሮ ከማንኛውም የበለጠ እነዚህ መሳሪያዎች እጁ ማስገባት ነበረ ስትራቴጂው የሚሆነው። ይሄ ነገር የሆነው ከትግራይ ጋራ ወይም ከቲፒኤልኤፍ ጋራ ውጊያ በጣም ከባድ ከፊት የሚያስቀድሙት ህዝቡን ነው። እነሱ ሲገሉህ ጀግናው የህወሀት ወታደር የኢትዮጵያን ወታደር ደመሰሰ ይባላል። የሲቪሊያን ልብስ ለብሰው ነው የሚመጡት የኢትዮጵያ ወታደር ወይም የኤርትራ ወታደር በሚገላቸው ጊዜ ፎቶግራፍ ተነስቶ ቪዲዮ ተነስቶ ይሄውና ሲቪሊያኖችን እንደዚህ ይገላሉ ይላሉ። በእንደዚህ አይነት ሁኔታ ላይ በተለይ ደግሞ በዚህ ረጅም በሆነና ሰፋ ባለ የፐብሊክ ሪሌሽንስ የኢንተርናሽናል ኮሚኒቲ ሁሉ ያን ነገር ስለሚያራግበው የኢትዮጵያ መንግስት አንድ እጅ ወደኋላ ታስሮ ነበር ይዋጋ የነበረው። የኤርትራ ጦሮች እነዚህን አለመገንዘብ ማለት ሲፒኤልኤፍ እና ህወሀት ቱ እንደገና በ2020 የተለያየ ድሎችን አሳልፈዋል። ከኢትዮጵያ ህዝብ ጋር አብሮ መስራት የነበረበትን ሁሉ በትምክህትና በማናለብኝነት ተነስቶ ጦርነት ገብቶ ለትግራይ ህዝብ ብዙ አስከፍሏል። አሁንም ይሄ ልብ እየተነሳ በጦርነት አሸንፈን አስወጣናቸው። ከፈለግን አስመራ ድረስ ከፈለግን የአማራ ብዛት ውስጥ ገብተን ገና ህብረተሰብ ስራቸውን እንሰብረዋለን የሚለው፣ ከአሁን በፊት እንደዚህ አይነቱ ጉራና እንደዚህ አይነቱ ማናለብኝነት ወይም ኢንቪንሲቢሊቲ ለትግራይ ህዝብ ያመጣውን አይተናል። ለቲፒኤልኤፍ ያመጣውን አይተናል። ምንድን ያገኙት ከዚህ ጦርነት? ወልቃይት ከእጃቸው ወጣ፣ ራያ ከእጃቸው ወጣ፣ ሰማንያ ፐርሰንት መሳሪያ ከእጃቸው ወጣ። ለስምንት ወር ከድንጋይ ድንጋይ እየዘለሉ ሲኖሩ ነበር መሪዎቻቸው። ስለዚህ ይሄንን መገንዘብ ለኢትዮጵያ ብቻ ሳይሆን ለትግራይ ህዝብም ለትግራይ አመራርም በጣም አስፈላጊ ነው ባይ። መልካም፣ ዶክተር በርጌ እኔ የውስጥ ጉዳይ ገብቼ ብዙ እንትን ማድረግ አልፈልግም፣ ግን ከኤርትራ ሀገር ላለው ግንኙነት ትንሽ ዮሐንስ ስላነሳ ደግሞ ምናልባት አንድ ማስታወስ ፈልገው ኤርትራ እስካሁን ድረስ በረጅም ጊዜ የታጋሽነት የቆየችው በፍርድ ወይ በሽምግልና እንበለው በአልጀር ስምምነት መሰረት የተወሰነው ድንበር ከባድመና ሌሎች ቦታዎች፣ ትንሽ ቦታዎች የትግራይ ሀይል መንግስት በነበርበት ጊዜ መንግስቱን ይዘ ፌዴራል መንግስት፣ ከዛ በኋላ ደግሞ መጨረሻ ላይ ደግሞ ላለፉት ሁለት ዓመታት የአብይ መንግስት ከመጣ በኋላ ወይ አብይ በመሪነት ከመጣ በኋላ ል መንግስት ፍላጎትና ውሳኔ ማስፈጸም የማይቻልበት ደረጃ ደርሶ የትግራይ ክልል መንግስት እንደ ልዑል መንግስት ሆኖ ራሱ ከሌላ መንግስት ጋር ጦርነት የሚያስገባ ሁኔታ መከተል ጀምሮ ነበር። የኤርትራ መንግስት ያንን ሁኔታ በትዕግስት ስላለፈው መጨረሻ ላይ ቀስ በቀስ መደትን ለማግኘት ችሏል። እና አሁን ያለው እዛ በጣም የተወዛገበር፣ ይሄ ዝብርቅብቅ ያለ አካሄድና አስተሳሰብ ሁኔታውን ያለየለ አይደንቲቲ ክራይሲስ ኢትዮጵያ ውስጥን የተገለጸ ነው የሄደ ያለው እና፣ እኔ ብዙ የስራ ምናያቸውን ጊዜ አልጠብቅም ፍሮም ኤክስፔሪንስ በጣም ፣ ስለዚህ የሆነ ውሳኔ መወሰድ ያለበት ነው። የትግራይ ሀይል እንደ መንግስት ዲል ማድረግ ይፈልጋል። አሁንም አንዳንድ ምስል ላይ እንደምንሰማው የኤርትራ መንግስት ከኛ ጋር ብቻ ነው ዲል ማድረግ ያለበት የሚል አይነት ነገር ጉዳይ ይሰማል እና ርቅርቅ ያለ ነገር የልጆች ጨዋታ እየመሰለ ነው የሄደው። ግን መጨረሻ ላይ ኮርስ የሰው ህይወት ስለሚዘላ በጥንቃቄ ፈልገዋል ነው ማምነው። መልካም አሁን ያለውን የአካባቢው ሁኔታ አስመልክቶ የኢትዮጵያ ጦር ከትግራይ መውጣቱን እና የተናጠል የተኩስ አቁም ውሳኔውን በአንጻሩ ደግሞ የህወሓት ኃይሎች ትግራይን መቆጣጠራቸውን አስመልክቶ በጠቅላላ ሀሳብ ደረጃ ይተዋልና እስኪ በጠቅላይ ሚኒስትሩ የተነገሩ ድምጾችን ላሰማና ወደ አስተያየታቸው እንመለሳለን። የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሀሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲስፕሊንና ና ሚስጥር አንጻር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣነው ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም። ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችን እና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ አስራ አምስት ቀን በፊት ሰፊ ኃይል አወጣናል። ብዙ ችግር አልነበርም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ፣ በርከት ያለ ኃይል ታጥቆ ተጭኖ ከመሀል አካባቢ ተንቤን አካባቢ ያለው ጋር ሲወጣ በዚህ ጊዜ ሰፋ ያለ ህዝብ በማስተማራት ትጥቄ እየወጣ ነው ሰራዊቱ እየወጣብን ነው በሚል እና በሌላም በሌላም ምክንያት አንድ ሁለት ሺህ ሶስት ሺህ መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሃል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። አራተኛው ከመቀለ ያወጣነው ኃይል መቀለ አካባቢ ጠንከር ያለ ኃይል በብዙ በሺህ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌም በኃይል ተይዟል ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንተው አልገባም። አቶ ዮሐንስ ወደ እርስዎ ነው የሚመጣው። በጠቅላይ ሚኒስትሩ አስተያየት እንደተከታተሉት ቀደም ብሎ የታሰበበት ከአንድ ወር በላይ እየፈጀ በአራት ተከፍሎ የተወሰደ ከሶስተኛው ዙር በስተቀር ማንም ወገን ባላወቀበት ሁኔታ የተደረገ ለወታደራዊ ጥንቃቄ ሲባልም ምን ነገር የሚችል እንዳልነበረ የነበረ ነው። ጠቅላይ ሚኒስትሩ የተናገሩት ነገር ግን እርሶ ቀደም ብለው ከእውነታው ጋር የተዛመደ አይደለም ብለዋል። ቅድምም ዶክተር ዮናስ ያነሱት የተወሰነ ነጥብ ስላለ ከእሱ ጋር እያያያዝ ላንሳቸውን ሁለት ነገሮቹን ነው ማለት የምፈልገው። አንደኛ መሬት ላይ የነበረው ነገር ምንድን ነው የሚል ነው። መሬት ላይ የነበረው ነገር ልክ ሰኔ ሀያ አንድ ቀን ሁለት ሺህ አስራ ሶስት መቀሌ ከመያዙ በፊት ከነዛ ከዛ ቀን በፊት የነበሩት አስር ቀናት በራሳሉላ አባ ነጋ ስም የተሰየመ አንድ በጣም ግዙፍ የሆነ የማጥቃት የጠረ ማጥቃት ዘመቻ ተካሄዶ ነበረ በትግራይ ሀይሎች የተመራ በዛ የጠረ ማጥቃት ዘመቻ ሰባት ክፍለ ጦሮቹን ሙሉ በሙሉ የደመሰሰ ዘመቻ ነበረ አብዛኛው በመሀል ትግራይ ወይም ደግሞ ወደ ተንቤን አካባቢ የተሰበሰበ ነበረ ይህንን ሀይል ከተሰበረ በኋላ የትግራይ ሀይሎችም ይህንን ካሉ በኋላ ነው በነጋታው ከመቀሌ እንወጣለን የተባለው ከመቀሌ ሲወጣ የወታደራዊ መኪኖችን አይደለም የወሰዱት የግለሰቦች የግል ሀብቶች መኪኖቹን ዘርፈው ነው ያሏቸውን ንብረቶች ነው ለመሄድ የሞከሩት። በእርግጥ በመኮኒ ከዛ በኋላ በሸከት ወደ አፋር ሲሄዱ የትግራይ መከላከያ ሀይል አግኝቶ አብዛኛው ቀምቷቸዋል። እሱ አንድ ነው። ሁለተኛው መጀመሪያ ጦርነቱ ሲጀመር የኤምሬትስ ድሮን ተጠቅመው ስለነበረ አብዛኛው ከባድ የሚባለው መሳሪያ ትግራይ ውስጥ የነበረ ወድሞ ነበር። የትግራይ ሀይል ቀላል መሳሪያ ብቻ ይዞ ነበረ የነበረው ባለፉት አራት ወራት ልክ የብልጽግናም የኤርትራ ወታደር የታጠቀውን ትልቅ ነው የታጠቀው። በመድፍም በሚሳኤልም በታንክም ከየት ነው የመጣው? ይህንን ብለን ያለ እንደሆነ ሱዳን እንደሆነ ተዘግቷል። እንደምታቁት በሌላ ሊገባ አይችልም። የአየር ክልሉም ዝግ ስለሆነ ማለት ነው ለትግራይ ይሄ የተገኘው ከብልጽግናና ከኤርትራ ሰራዊት የተማረከ ምርኮ ነው። ይህንን አንድ ሌላው ወደ አፋር ሲሄዱ መኪኖች ይዘው ወተው ነበረ ብለናል። ከዛ ከተቀሙ በኋላ ግን አህያ እየነዱ ባህያጭ ነው የያዙትን ነገር ወደ አፋር ሲገቡ ነው ያየ ናቸው። ይህንን ግምት ውስጥ አስገብተን ጠቅላይ ሚኒስትሩ ያሉትን ነገር ተሸንፍ ያለው ሊሉ እንደማይችሉ የታወቀ ነገር ነው። ሁለተኛ ላንሳልህ እዚህ ላይ ሰኔ ሀያ አንድ ከመቀሌ ሲወጡ ሰኔ ሀያ ሁለት ቀን ተግባራዊ ይደረጋል ተብሎ የተያዘ ሰነድ ነበረ። ትግራይ ውስጥ እንሰራዋለን ተብሎ ጠቅላይ ሚኒስትሩን መክረውበት ከምስለኔ አስተዳደሩ የትግራይ አስተዳደር ጋር ተመካክረው ሰኔ ሀያ ሁለት ይተገበራል ተብሎ የተያዘ ሰነድ ነበረ። ከወር በፊት ውይይት አድርገው ከትግራይ እንወጣለን ብሎ ከሆነ ሰኔ ሀያ ሁለት ላይ ትግራይ ላይ ኢምፕሊመንት እናደርገዋለን ብሎ ፕሮጀክት ለምን ያዙ? ከወጡ የሱ ነው እንዲተገብሩት ነው ይህንን የያዙት የሚለውን ማየት መጫር አለበት። አንድ የመጨረሻ ነገር ላስቀምጥና ሰዓቴ እንዳይሄድ ልቀጥል አሉበት ይቀጥሉባቸው በርግጥ ሰዓቱ አልቋል። በጣም አጭር በሰከንዶች ጦርነት ከህወሀት ጋር በጣም ከባድ ነው ብሏል ዶክተር ናስ። እውነት ነው በጣም ከባድ ነው፣ ምክንያት ህዝባዊ የሆነ ጦርነት ስለሚያካሄድ፣ ምክንያት እውነት የያዘ ጦርነት ስለሚያካሄድ አድርገዋል። ህዝቡን ከፊት አድርጎ ነው የሚዋጋ የሚለው ግን ምናልባት የሚየን ላብዬ ካልሆነ በስተቀር በትግራይ ይህንን አይሰራም። የታጠቀ ሀይል ይዋጋል፣ የታጠቀ ሀይል ደግሞ ያሸንፋል። ትግራይ ውስጥ የሆነው ይህንን ነው እና በዚህ ላቁም። ለአሁን መልካም ዶክተር ዮናስ የጠቅላይ ሚኒስትሩን አስተያየት ሰምተዋል። ለዚያ የተሰጠውን የአቶ ዮሐንስን ምላሽ ተከታትለዋል። ሌላ ተጨማሪ ጥያቄ በማቅረብ ጊዜ አላጠፋም። እንግዲህ ሁላችን ግን በተለይ እኔ እዛ አካባቢ ስላልነበርኩኝ ይሄ ተፈጥሯል፣ ይህ አልተፈጠረም የሚለው ላይ መግባት አልችልም። ግን አሁን አቶ ዮሐንስ ካለው ላይ አባረዋቸው፣ መኪናቸውን ነጥቀው፣ ባህያን የሄዱት የሚለው ለመቀበል ሎጂክሊ ትንሽ ያደግተንም የሚሆነው በመኪና ማምለጥ ያልቻለን ሰው በአያ ማምለጥ እንዴት እንደሚችል ሎጂስቲክሊ ትንሽ ችግር አይገባል። ሁለተኛው በደንብ ማብራሪያ መስጠት እንፈልገው የሕዝብ ጦርነት ነው። ለዚህ ነው ያ የቲፒኤልኤፍ ጦርነት የአፓርታይድ ጦርነት ነው። የሕዝብ ጦርነት አይደለም። የዲሞክራሲ ጥያቄ አይደለም። የአፓርታይድ ጥያቄ ነው። ለምንድን የአፓርታይድ ጥያቄ የምለው ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ሌጅስሌቲቭ ብራንቹ ህግ የሚወጣበት ፓርላማው ውስጥ ትግራይና ሶማሌ እኩል ቁጥር ያለው ህዝብ ሆኖ ትግራይ ሰላሳ ስምንት ወንበር ነበር የተሰጠው፣ ሶማሌ ሀያ አራት ወንበር ነበር። ባለሳሳ ከአርባ ፐርሰንት በላይ የትግራይ ህዝብ ተሰጥቶት ነበር። አፓርታይድ ማለት ዋን ማን ዋን ቦት ከሚለው ውጪ እኛ ስፔሻል ሰዎችንን ከሚል እምነት የሚመጣ የተለየ የፖለቲካ ፕሪቪሌጅ መውሰድ ማለት ነው። ይሄ ነበረ። በኤግዜኪቲቭ ብራንች ወይም በማስተዳደሪያ ደረጃ ላይ በምንመለከትበት ጊዜ የትግራይ ፓርቲ ሀያ አምስት ፐርሰንት ቮት ነበረው ስድስት ፐርሰንት ህዝብ ሪፕሬዘንት እያደረገ። ይሄ ብቻ አይደለም። አሁንም ከወጡ በኋላ ዲማንድ እያደረጉ ያሉት ኮንፌዴሬሽን ነው። ለሀያ ሰባት ዓመት የገዙበት የፌዴሬሽን ህዝብ ነው። በአንድ በኩል ኮንስቲትዩሽኑ እንዳይነካብ፣ ምንም ለውጥ እንዳይደረግበት ይላሉ። በሌላ በኩል ከኮንስቲትዩሽኑ ውጭ ግን ለእኛ እንደዛ አይነት መፍት ያስፈልገናል ይላሉ። ይሄም አፓርታይድ ሲስተም ነው። እኛ በማንነታችን ምክንያቱም አንድ የሚሉት ነገር አለ ከአራተኛ ከአምስተኛ ክፍለ ዘመን ጀምሮ የኢትዮጵያን ሲቪላይዜሽን ያመጣን ህዝብ ስለሆነን በስድስት ፐርሰንት ድርሻ አይገባንም ብሎ ከአቦይ ስብሀት ጋር አንድ ጋዜጠኛ ንግግር ሲያደርግ ነበር። አቦይ ስብሀትም ይሄ በኮንስቲትዩሽኑ ውስጥ መፈታት አለበት እስከ ማለት የደረሱበት ይሄን ይሄንን በምንመለከትበት ጊዜ አሁን ደግሞ የኢትዮጵያን ኢንተርናሽናል አፌር እኛንን የምንመራው እስከ ማለት ደርሰዋል። ለምሳሌ ኢትዮጵያ ውስጥ ያለው ማይንድ እንዲሁ ትግራይ ውስጥ ያለው አይደለም። ማለት ኢትዮጵያ ውስጥ ያለ የኤርትራ ሴኩሪቲ ኢንተሊጀንስ ወይም ዲፌንስ በአስቸኳይ እንዲወጣ። ሁለተኛ የትግራይን ድንበር በሚመለከት የትግራይ ህዝብ ብቻ ብቻና የትግራይ መንግስት ብቻ ነው የሚመለከተው። ይሄ በየትም ዓለም ውስጥ ተደርጎ አያውቅም። እንደዚህ አይነት ስፔሻል ፕሪቪሌጅ ስጡን የሚሉት እንደ ሳውዝ አፍሪካ አፓርታይድ፣ እኛ የተለየን ሰዎች ነን፣ የተለየ ፕሪቪሌጅ ያስፈልገናል። ስለዚህ ይሄ የህዝብ ጦርነት ነው፣ ለህዝብ ትግል ነው የሚባለው ነገር እንደው ራሱን የሚያምታታ ነገር ነው። መልካም ዶክተር በርሄ ወደርሶ ነው የሚሻገረው። ቀደም ብለው እንዳሉት ይበልጡን የኤርትራ ኃይሎችን አስመልክቶ በተነገሩት ላይ ትኩረት ያደርጉና በአቶ ዮሐንስ የተገለጠውንም ተከታትለዋል። ምን ይላሉ? በኤርትራ በኩል የሚሰጠውን ምላሽ እንዲያስረዱ እድሉን ልስጠዋል። ስለ ጦርነቱ አካሄድ አመራርና ሂደቱ ኢንፎርሜሽንም አልነበረም። ኦፍኮርስ እዛ አካባቢ ችግር ምንድን ነው? ሁኔታዎቹን በትክክል ባለማወቅ ሊሆን ይችላል። የተለያዩ ነገሮች በጣም ማግኒፋይድ ሆነው ድል ለማቅረብ ከሆነ በጣም ኤግዛጅሬት ይደረጋል። ዲፊት ወይ ደግሞ መሸነፍ፣ ነጋቲቭ የሆነ ነገር ለማሳየት ከሆነ ደግሞ በጣም አሳምሶ የመናገር ቴንደንስ ነው ያለው ባይ ኦል ሳይድስ። አንዳንዶቹ ደግሞ የኤርትራ አይነት ምንም ነገር አይናገሩም። ምንም ነገር አናውቅም። ግን አንድ መጥቀል ከንፈልገው ነገር ጊዜ ላይ ምንድነው ብዙ ሰሞኑን ታየ ወታደር ብዛት በሚነጋገርበት ጊዜ ለምሳሌ ቅድም ሰባት ክፍለ ጦር ባላት የሆነ ሰባት ክፍለ ጦር ማለት ተመልሰን ስናየው የኢትዮጵያ ሀይል የጦር ሰራዊት ሀይል በጠቅላላው በኃይለ ሥላሴ ዘመን የነበረ ደርግ ከመምጣቱ በፊት አራት ክፍለ ጦር ብቻ ነው። እሱም አራት ክፍለ ጦር አሜሪካኖች ማቋቋሞት በጣም አነስተኛ ስድስት ከስምንት ሺህ በክፍለ ጦር ሆኖ የኢትዮጵያ ሰራዊት ጠቅላላው አርባ ሺህ ወታደር ነው። አሁን ሰባት ክፍለ ጦር ስንል በሶቪቶች ያመጡት እንትንማ ወደ አስር ሺህ ይጠጋል እና ወርቶክ ነባት ወደ ሰባ ሺህ ገረማ የሚጠጋ ጦር ነው ማለት ነው። አንድ ግንባር ላይ ጥፍ ማለት ነው። ይሄ አይሆነ እና ሁኔታዎችንም ለመረዳት ትክክለኛው እንትን ለማየት እንሞክርና እርግጥ የሰው መሞት ያስከትላል። ምን ይላል ብዙ ጥፋት ያመጣል። ጦርነት ቀላል ነገር አይደለም። ግን በዛ በትክክለኛ መልኩ ለማየት እንዲያስችለን የሚሰጠው ለስኬል ዳውን ከሰው እርሱ ነው። ዜናውን ትናስላልፉት ይሄ ጥፋት የሚሰራው ከሶርስ ነው ተዋጆቹ እና፣ ይሄንን አገር አለ ማለት ሞክራለን። ግን በተጨማሪ እነዚህ ማለት የምፈልገው ምንድነው ቅድም የተነሳው ነጥብ፣ በተለይ ኤርትራ እንደሚመለከት ይሄ የቀረበው ኤርትራ ስለ መሬትና ስለ ምናምን በሚባልበት ጊዜ ከትግራይ ብቻ ነው የምትነጋገረው የሚባለው ነገር በኢንተርናሽናል ሕግ መሰረት ከማዕከላዊ መንግስት ጋር ነው ድል ማድረግ የምትችለው አሁን በፊትም ለሀያ ዓመት መጎተቻ እንዲሆን ምክንያት የተደረገው ምንድን ነው? ድንበሩ ዲሊኔት ለማድረግና እንትን ለማለት እዛ አካባቢ ያሉትን ሰዎች መጠየቅና እንትን ማለት ስለሚፈለግ ከኛ ጋር መሆን ያለበት የሚል ነገር ነበር። በዚህ ምክንያት ነው የተፈጠረው እና የማዕከላዊ መንግስትን ዶላዊነት ያሳንሳል። ትግራይ በተለይ ከኤርትራ ጋር የነበረው መነሻ የሆነው ምክንያት የታላቋ ትግራይ ኢሹ ከኤርትራ ጋር የኤርትራን ሉዓላዊነት ለመቀነስ እና ለመጨፍለቅ የሚደረግ ነው ብሎ ማስቡ እና እነዚህ ነገሮች ቀላሉ ይመስላሉባቸ መጨረሻ ላይ እንቅፋት የሚሆኑ ናቸው ለሰላማዊ መፍትሄ በአካባቢው መልካም ጨርሻለ አመሰግናለሁ ዶክተር በርሄ አድማጮች ለማስታወስ የምትከታተሉት በትግራዩ ቀውስ የሚታዩትን ወቅታዊና አነጋገሪ ልሰ ጉዳዮች ጨምሮ ለግጭቱ ዘላቂ ዕልባትና የሰላም እድል እንዲሁም አብሮ የመኖር ጣና አስመልክቶ በሶስት ወገን የተካሄደ ጠበቅ ያለ ክርክር ነው። የክርክሩን ተሳታፊዎች ለማስታወስ አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በአለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ፣ ዶክተር በርሄ ሀብተ ጊዮርጊስ በዩናይትድ ስቴትስ ለረዥም አመታት በዩኒቨርሲቲ መምህርነት ያገለገሉ ትውልደ ኤርትራዊ ናቸው። አድማጮች ታዲያ ክርክሩ በሳምንቱ መጀመሪያ ላይ እየተካሄደ በመሆኑ በጊዜ የሚገለጹ የቀናት ጥቆማዎች እለቱን ዛሬ ላይ እንዳያሳርፉ ከጊዜው ጋር ማዛመድን ይጠይቃሉ። አሁን ወደ ክርክራቸው ልመልሳችሁ። አቶ ዮሐንስ ወደ እርስዎ ልመለስና ወደ ሌላ ትልቅ አንኳር ነጥብ እንሻገር ከማለፋችን በፊት ከፈቀድክልኝ፣ በመግቢያ እንዳስተዋወቅኩት ተመጣጣኝ ጊዜ የሰጠሁላችሁንም እኩል ማስተናገድ ስላለብኝ በአጭሩ አቶ አብርሃም በጣም አመሰግናለሁ። አንደኛው ዶክተር በርሄ ደጋግመው ስላነሱ ብት አድረስ ላድርገው ብዬ ነው። የኤርትራን ትዕግስት በተመለከተ ላለፉት ሀያ አመታት በእኛ እምነት፣ በእኛ እይታ የኤርትራ መንግስት ማድረግ ተስኖት ነው እንጂ ማድረግ የሚችለውን ነገር በሙሉ እያደረገ ነበረ። ትግራይም ኢትዮጵያን ለማደፍረስ ማለት ነው እኛ በፕሪንስፕል የአልጀር ሳግድመን ተቀብለናል ብለን ካልም ጊዜ አሳልፏል። አፈጻጸም ላይ ግን ትግራይና ኤርትራ ወኢትዮጵያና ኤርትራ ብቻ ላይ ሳይሆን ካሜሮንና ናይጀሪያ ናይጄሪያ ላይ ያደረጉት አብነት መውሰድ እንችላለን። በሌሎቹም የተደረገውን አብነት መውሰድ እንችላለን። ድንሊሌት ለማድረግ መሬት ላይ ቁጭ ተብሎ ማውራት መቻል አለብን። ይህንን ነበር እየተባለ ያለው አላደርግም ይህንን ቨርቹዋል ዲማርኬት የተደረገውን መሬት ካልሰጣችሁ ሞ ይገኛለሁ በሚል የሻቢያ ግትር አቋም ነው እስካሁን እንደዛ ብለን የቆየ ነው እና ኢትዮጵያ ወይም ደግሞ ትግራይ እንደውም እየተወቀስን ያለ ነው እንደ አንድ የትግራይ ተወላጅ እየተወቀስን ያለ ነው። አላግባብ ለኤርትራ ነጻነት ሰጣችሁ በሚል ነው እንጂ የኤርትራን ነጻነት ለመደፍለቅ ወይም ደግሞ ለመጨፍለቅ ታስባላችሁ በሚል አይደለም እና ይህንም ይተካከል ቁጥር ላይ አንድ ማስተካከያ ላስቀምጥ። ጦርነቱ ሲጀመር ኖቨምበር አራት ላይ ኢትዮጵያ ጠቅላላ የሰራዊት ቁጥር ሁሉም በሰላም ማስከበርም ያለው ይሁን ሀገር ውስጥ የነበረው አንድ መቶ አስራ አምስት ሺ ወታደር ነበረ። የኢትዮጵያ ዶክተር በርሄ ምናልባት ቁጥሩ የሌሎት ስለሚሆን ላስታውሶት ብዬ ነው። ከዛ በኋላ በአስር ሺህ የሚቆጠር አዲስ ሰልጣኝ ተጨምሯል። ጦርነቱ ከተጀመረ በኋላ እነዚህ ስንጨምራቸው ሁሉም ደግሞ ተነክሎ ወደ ትግራይ ስለገባ በትግራይ ላይ የረገፈው የሰራዊት ቁጥር ቅድም ያነሳሁት ባለፉት አስር አስራ አምስት ቀናት ብቻ ነው። ከመጀመሪያ የጦርነቱ ጊዜ ተነስቶ ከተወሰደ ከዚህ በእጁ ጋር የሚበልጥ ሊሆን ይችላል። ዶክተር ዮናስ ያነሱት በኋላ መለሳለሁ። ርዕሶቹ በሚያደርሷችሁ ፍቶች ላይ ትከራከራላችሁ። ለሌሎቻችሁም በኋላ ላይ የግድ መመለስ ያለባችሁ ሀሳብ ከኖረ ሚዛን ለመጠበቅ እድል እሰጣለሁ። አሁን ወደ ሁለተኛው ርዕስ ልሻገር። ቀደም ብዬ ያስተዋወቅኩት በህዝብ ላይ ከሚደርሱ ወይም ደረሱ ከሚባሉ ጉዳቶች ድል ቀንቶኛል እስከሚባለው ድረስ ውዝግቦቹ ቀጥለዋል። አንዳችን መስማማት አይታይም። በእርግጥ አንድ ምን ነገር የሚቻል ነገር ቢኖር ጦርነት የሚያመጣው ጉዳት ላይ የሚያከራክር አይመስልም። ይሄ ሁሉ እልቂት ለምን ከዚህስ ወዴት የሚለውን እስኪ ከልባችሁ መርምራችሁ፣ ምናልባት የቡድኖችን ፍላጎት ለማስፈጸም ወይም የአንደኛውን ቡድን አሸናፊ በሚያደርግ መንፈስ ሳይሆን በእርግጥ ጉዳት በሚደርስበት ሕዝብ ስሜት ለዚሁ ክርክርም ስትቀርቡ፣ ለዛ ህብረተሰብ ወይም ሕዝብ የሚጠቅሙ ሀሳቦችን ለማምንጨት ጭምር ኃላፊነት አለባችሁና ቦታው ጋር ስለተገኛችሁ ምንድነው የመጨረሻው ግብ? አሁን ካለው ሁኔታ አንጻር ወዴትስ ነው የሚወስደው? እኚህ ግጭቶች በምን መልኩ ሊፈቱ ይችላሉ? የተሻለ ሁኔታ ሊፈጠር ይችላል የሚለውን ወደ መጨረሻ ላይ እንመለከታለን። ዶክተር ዮናስ እርሶን ላስከትል። አቶ ዮሐንስ ቅድም ሀሳብ የመስጠት እድል አግኝተዋልና በጣም አመሰግናለሁ። አሁን ያለንበት ቦታ ወዴት ነው የሚለውን ስንመለከት እያንዳንዱ ፓርቲ ምንድን ነው ከዚህ ላይ የሚፈልገው ያንን በምንመለከትበት ጊዜ አሁን ለምሳሌ የቲፒኤልኤፍ እንደ ፕሪኮንዲሽን አድርጎ ያቀረበው የሰላም ፕሪኮንዲሽን ሳይሆን የጦርነት ፕሪኮንዲሽን ነው። ምክንያቱም ማናቸውም በብዛት እዛ ውስጥ ያሉት ነገሮች ሊፈቱ አይችሉም። ለዚህ ነገር መነሻ መፍትሄ ሊመጣ የሚችለው ከትግራይ ሊቃን ከትግራይ ሕዝብ ነው። ምክንያቱም ቲፒኤልኤፍ ይዞ የሚመጣው ዲማንድ ከመጀመሪያ ጊዜ ጀምሮ ከአዲስ አበባም ወጥተው ትግራይ ውስጥ ከመግባታቸው በፊት የኢትዮጵያ ሕዝብም ይሁን የኢትዮጵያ መንግስት ሊቀበለው የማይችል ዲማንድ ነው። ይሄ ማን አለብኝነት ወይንም ደግሞ ከሌላው የኢትዮጵያ ህዝብ እየተሻለ መብት ያስፈልገኛል። ድሮ እኔ በስልጣን ላይ አምባገነን ሆኜ እንደነበርኩት ከቁመቴ፣ ከህዝቤ ቁጥር በላይ የሆነ ፓወር ያስፈልገኛል ነው መነሻው። ይሄ ነው ይሄንን የትግራይ ህዝብ ነው የትግራይ ልሂቃን ናቸው ማድረስ ያለባቸው። ምክንያቱም አይተነዋል እኮ ይሄ ነገር ያደረሰን ጥያቄዎች ጦርነት ያገቡና እንዲሁም ፕራይም ሚኒስተሩ ለብዙ ጊዜ በጣም ታገሱ ፍርሃት ነው ምንድን ነው እስከሚባልበት የደረሱበት ጊዜ ነበረ። ያ እብሪት፣ ያ ማናለብኝነት፣ ያ ቁጦርነት ለእኛ ፓስታይማችን ነው መዝናኛችን ነው የሚል ለሁለት ዓመት ተኩል በየጊዜው ዲስኩርስ ሲደረግ የነበረው እነዛ ነገሮች እስካልተፈቱ ድረስ የኢትዮጵያን ህዝብ ይሁን የኢትዮጵያን መንግስት የትግራይን ጥያቄ መፍታት አይችልም። አሁን ለምሳሌ ዋናው ያለንበት ሁኔታን ተመልከተው። የወልቃይትና የራያ ጉዳይ አለ። የወልቃይትና የራያን ጉዳይ በጉልበት ነው ወደ ትግራይ የተከተቱት። ከዛ በፊት የዛሬ ሁለት መቶ አመት መቶ አመት ማን ነበረ የሚለው ለጊዜውን ተወ። ግን ቲ ፒ ኤል ኤፍ በወሰደበት ጊዜ በጉልበት ነው የወሰደው። በኮንስቲትዩሽንም ውስጥ አልተካተተም። አሁን ተመልሶ አማራጅ ይገባ። አሁን ጥያቄው ምንድን ነው፣ በምን መንገድ ይፈታ ነው እንጂ እኛ በጉልበት የወሰድንበት ጊዜ እንደ ህግ ይቆጠርልን፣ ስለዚህ የእኛ የትውልድ ቦታ ይሁን እነሱ ግን በጉልበት መልሰው ከኛ ላይ ሲወስዱ እንደ ወረራ ይቆጠርና የኢንተርናሽናል ኮሚኒቲ ይግባልን የሚለው አይነት አመለካከት ነው እዚህ ያደረሰን። እኔ አንዳንድ ጊዜ የዘር ፖለቲካ ከአእምሮ በሽታ ጋራ የሚመሳሰል ይመስለኛል። እንደነዚህ አይነት ነገሮች እስካሉ ድረስ ሰላም ሊኖር አይችልም። መልካም። ስለዚህ እነዚህ ነገሮች የትግራይ ህዝብ፣ የትግራይ ልሂቃን መመርመር አለበት። ባለፈው ሶስት አመት ምን አገኙ? ከእንደዛ አይነት ትብሪት ምን አገኙ? ከእንደዛ አይነት ማን አለብኝ ምንም። አሁን አቶ ዮሐንስ ወደ ግራ ቢሉ ወደ ቀኝ ቢሉ፣ እንደሳቸው አባባል እንግዲህ አሁን ካየ ነው ሰባሽም አይደለም የኢትዮጵያ ወታደር፣ ከዛም በላይ ተደምስሷል። እሳቸውና ጌታቸው ረዳ እንደሚሉት ከሆነ እንደዛ ከሆነ ምን አቆማቸው? አዲስ አበባ ዘው ብለው መግባት። እንደዛ ከሆነ ምን አቆማቸው? ወደ ኤርትራ መግባት። እንዲህ አይነት የማይሆኑ ትርክቶች ለራስ ደስ ይላሉ፣ ሀይል ሊያደርጉ ይችላሉ። ሆኖም ግን ለእነሱም ለኢትዮጵያ ሕዝብ መፍትሄ አይሰጥም። መልካም መልካም። ዶክተር ዮናስ ጉዳዩ ወደ ትግራይ ሊሂቃንና የትግራይ ሕዝብ መሄድ አለበት። መሪው የህወሀት ኃይሎች የችግሩ አካል ናቸው፣ መፍትሄ አይደሉም ነው የሚሉት የኤርትራና የኢትዮጵያን ጉዳይ እያቀላቀል ስለሆነ የምናነሳው ይበልጡን ኢትዮጵያ ላይ እያተኮሩ እርሶች ሲሆኑ ለዶክተር በርሄ ማቅረብ አግባብ አይሆንም እና ይበልጡን በኤርትራ ጉዳይ ላይ የሚያተኩሩትን እንዲመልሱ ድልስ ቀደም ብሎ በአቶ ዮሐንስ የተሰጠውን ምላሽ ተከታትለዋል። በአሁኑም ሰዓት በዛሬው ምለት ዶክተር በርሄ የኤርትራ ኃይሎች ከትግራይ ሙሉ በሙሉ እንዲወጡ የሚል አተያየት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ትዊት አድርገው ነበረ። የኢትዮጵያንም ጠቅላይ ሚኒስትር በዛሬ ዕለት ማነጋገራቸውን በገለጹበት መልእክታቸው እሱ ላይ ምን ይላሉ? ለእሱ ምን ምን ትሰጣሉ? አይ እኔ እንግዲህ የአሜሪካን የውጭ ጉዳይ ንግግር ቁም ነገር ቆጥረን እንትን ከተናገርን እነሱ አሁን የሚከተሉት ሶስተኛ ዓለም ነው። እነሱ የሚፈልጉትን ነገር አለ። እንደፈለግነው እንትን አድርገን እናገኘዋለን የሚል አላማ ነው ያላቸው እና እነሱ ዓላማ ደግሞ ኤርትራና ኢትዮጵያ አንድ ላይ እንደዚህ ተባብረው መሄድ እና ሁለቱም ሀገሮች ነፃ የሆነ ፖሊሲ እንዲከተሉ የሚያስችላቸው መንገድ እንዲሄዱ አይፈልጉም እና እሱን ለማጥፋት ነው። ሌሎች ሀገሮችም ሚሊተሪ ወረዋል፣ ኮካም በፊት ስለዚህ፣ ይህም ሆስታይል የሆነ አካሄድ ወይ ፖሊሲ፣ በጣም ግፈኛ እና ጨቋኝ የሆነ አካሄድ የሚሄዱት ያለው የአሜሪካ የባይደን ፖሊሲ በዚህ መንገድ ነው ካራክተራይዝ የሆነው በእኔ አስተያየት። እና ዋጋም አልሰጠው እሱ የሚለውን ነገር ግን እውነተኛ ነገር ከሆነ እኛ ማየት ያለብን ውሸቱና እውነቱ በጣም የተባራረቀበት ሁኔታ ነው ያለ ባለፉት ሁለት ሶስት አመት የሆነ ነገር ብናይ ለእኔ በጣም ግልጽ የሆነልኝ አንድ ነገር ነው። ኢትዮጵያና ኤርትራ ተባብረው በሰላም ብዙ መንገድ መሄድ ይችላሉ። ጠላቶች አይደሉ። በሺህ ዘጠኝ መቶ ዘጠና አንድ ደርግ ተሸንፎ ሲወጣ ዋሽንግተን ዲሲ ከአንድ ጓደኛ ኢትዮጵያዊ ጋር አብረን ነበር። እዛ ሬስቶራንት፣ ፋሲካ ሬስቶራንት እና አንድ ሰው የመጦ ሰዎች ጨፍር ምን ሲል ያ ጓደኛ ምናምን፣ ለመሆኑ ምንድን ነው የኛ እጣ የወደፊቱ፣ እኔና አንተ ኢትዮጵያና ኤርትራ ማለቱ ነው፣ ምንድን ነው ፊውቸራችን ሲለኝ፣ እንዲህ አልኩት። ካሁን በኋላ ኤርትራና ኢትዮጵያ ጓደኛሞች ከሆኑ ዝምድናችን ካጠነከር ለጠላቶቻችን ሁለት ጠላቶች ነው የምንሆንባቸው፣ ለወዳጆቻችን ደግሞ ሁለት ትልቅ ወዳጆች ነው የምንሆነው እና የእኛ መተባበር የኛ መግባባት መረባባት ለሌላው ዓለም ለጠላቶቻችን እንቅፋት ለወዳጆቻችን ደግሞ ትልቅ ጸጋ ነው የሚሆነው። እና እነዚህ የእኛ መተባበር ለእንቅፋት አድገው አድርገው የሚያዩት አፍሪካን ለመበዝበዝና ና ንብረቷና ሀብቷን እስከ መጨረሻው ለመበዝበዝ አላማ ያላቸው መንግስታት፣ ና የዓለም ክፍሎች ሁልጊዜ ሁለቱም መንግስታት፣ ሁለቱም ሀገሮች፣ ሁለቱም ህዝቦች የተባበሩበት ነገር እንዲኖር አይፈልጉም እና መሀል ገብቶ መበጥበጥ ነው። አሁንም እንደዛ ነው እያደረጉ ያሉት። አሁን የሚሰራው ነገር ይሄ ነው እና እኔ ብዙም ምንትን አልሰልጣቸውም። ለነሱ መልካም። አቶ ዮሐንስ ወደ እርስዎ ልመለስ ነው። ግራና ቀኝ ተሰጥትን ሀሳቦችም ተከታትለዋል። ቀደም ብሎ ከሬናት ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህወሓት በኩል የወጣውን ሰባት ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቀድመ ጦርነቱ ቦታ ይመለሱ፣ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብለው እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? የሚቀጥለው እጣ በተለይ አቅመ ሰጣችሁ እንድትነጋገሩ በፈለግኩ። የህዝብን ፍላጎት ባማካከለ ሁኔታ ምንድን ነው ቀጣዩ ከዚህ ካለው ሁኔታ ስማ ምን ያተርፋል አሁን ብለ ሁኔታ በመቀጠሉ